ከመጽዋ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች የገጸ ባህሪ እረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማኅበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈርጃትን ፈታኝ ጉዞ ይተርካል። አመፀኝነትሽን ተቀብለሻል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ዛሬ ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሀሳቦችን እናነሳሳለን። ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ኪናዊ ወሬዎችና የሙዚቃ ሀፍታዎች ሳይዘነጉ የማያስቆጭ ምሽት እናሳልፋለን። በቅንብሩ ኤልያስ አስማሪ አብሮን ያመሻል። ከአመፅዋ ጀርባ በተሰኘው መጽሐፍ ውስጥ ያለችው ደስታ ይበዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታ ተጨማሪ ነገር እንስማ። ደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄያችን ነው በጣም ከከባድ ጥያቄ ነው የጀመርከው ደስታዬ በጣም ጠንካራ ሴት ሀቀኛ ግትር በፈፊ ያረጋታል የሚሏት በአንዳንዶች አይን ወይም በብዙሃኑ ማህበረሰቡ አይን እንደዛ አይነት ሴት ነች በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ፣ እንደዛ ሊሆን ይችላል እንጂ በጣም ሩቅነኝ ያለሁት ግን፣ ብዙዎቹን ቫሌዎቿን በጣም ማምንባቸው፣ ማከብራቸው፣ እንደዚህ ቢሆን ህይወታችን እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላውም እንሆናለን ብዬ ስለማመን፣ እሱን እንዲንጸባረቅ ነው የፈለግኩት። እና ደስታ እሱን የተሸከመችው ግትል ነች አቀኛ ነች የሚባል የማይባል ነገር ብላት መርጥም ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አደለ የምትፈልገውን ነገር በሙሉ ይሸከሙልሃልና እሱን አቅፋ ቅፋ ይዛልኝ ያለች ለዛ ነው የመረጥኳት። ለእኔ እብደት ብዙ መልክ አለው። የለየለት በሐኪሙ ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለእኔ እንቢተኛ፣ አመፀኛ፣ ሐቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ እኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛው መብደት ከጤናማነት ብዙ የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው ፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ፣ ራስሽ ኔቱ ጋር ታየዋለሽ። አጠያየቋ ስለ ራሴ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው፣ አልለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ የምጋራው ነገር አለ። አመፀኛ ንኛ። መልካም፣ አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣ አለው። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጥ የለም። አመጼ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል። እንደሰማሁት ከመጽዋት ጀርባ የመጀመሪያ ወጥ መጻፍሽ ነው። ገበያው ከሚጠይቃቸው አውዶች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከት ሳለሁ ወይ? በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። እየጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ የነበረኝ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መቶልህ ያንተ ስራ ብዙውን ማውረድና መልክ ቅርጽ ማስያዝ ከሆነ በእንደዚህ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፌር እንዳያደረግ ሞክር ያለው፣ ግን እንደዛም ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ቅረብ ወደሚለው የምመጣው። እና አዲስ መጽሐፍ ይዘ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ፣ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት። እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፕላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ። ለዛ ጊዜ ይዞሃል። ስሜትን ይኮረኩራሉ፣ ወይ ያስደስተዋል፣ ወይ ያስለቅሶሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጥ አለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ ማስበው እሱን ነው እና አዲስ ቅርጽ ነው የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው። የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እና ሲዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብያምናለሁ። እና እንደውም ብየው ነበረ ኢንተርቪው ላይ ስለነፃነት ለሚጽፍ ሰው የመጽሐፍ ነፃነት ከሌለው ውሸት ነው የሚሆነው። እና ስለ ነፃነት እየጻፍ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህን እና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብያምናለሁኝ። እና ከነፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል። ደም የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የሕይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታይን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሐረግ ውስጥ ልታስተላልፊ ስለፈለግሽ ብርሃናማ መልእክት ጥቂት ንገሪን። በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት እንደው በአጠቃላይ ስናየው ህይወታችን ላይ ማ እንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ ይሄ ነገር ተደረገብኝ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክትም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር? ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለ የህይወት ኤክስፒሪንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ ትልቅ ይሆናል ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የሚሰጥ ከሆነ እንደዚህ ሆኜ ከሆነ እዚህ ላይ ቀረሁት ይሄ ነገር ስለተበላሸብኝ ነው ይሄ ነገር አልስተካከል ብሎ ነው የሚለው፣ እዛው የውድቀት ሰርክል ውስጥ እንቀራል። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለኔ ዞ የመጣው የሚል ያችን እይታ ብቻ ያችን ሀሳብ ብቻ ለመቀበል ትንሽ ክፍተት፣ ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምንበለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው፣ ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛቹ ሞመንት ይሄን ነገር እኔን ለመጉዳት አይደለም በምንም ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያደረግ አይችልም የሚል እምነት ያለው ሰው ከዛ ቪክትም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው፣ የማደጊያ መንገድ በለው፣ ሌላ እይታ በለው የማያ አቅም ይኖረዋል። እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌራ አለ ሁለተኛውን ብንከፍተው ሌላ ሌላ ሽፋን አለው። እና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብዬ አላምንም። ማለት እኛን የሚያሰጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብዬ አላምንም። እና ያንን እይታ ለመሳል ነው የፈለግኩት በዛ ነገሮች እንዴት እንደተቀየሩ ለእኔም ለሌሎችም ግልጽ አልነበረም። መቀየራቸው ግን እንደ ጠዋት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሀሳቦች ብፈልጋቸው እንኳን አልመጣሉኝ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን እሰማታለሁ፣ እታዘዛለሁ፣ በመስማት ውስጥ እቀመጣለሁ። ከአመፄ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመፄ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ እየተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነፃነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል። ጋቢና መዝናኛ ከአሜሪካ ድምፅ መደመጡን ይቀጥላል። የዛሬ ምሽት እንግዳችን ከመጽዋት ጀርባ መጽሐፍ ደራሲ ኤደን ሀብታሙ ናት። ተጨማሪ ሐሳቦቿን ወደምንሰማበት ምዕራፍ ከመሻገራችን በፊት አጫጭር ዓለም አቀፍ ኪናዊ ወሬዎችን እንስማ። የአሜሪካ ግዙፉ የፊልም ሽልማት ነገ እሁድ ይከናወናል። ኦስካር ዘንድሮ በሽልማቱ ታሪክ በርካታ አዳዲስ ነገሮች ተመዝግበውበታል። በታሪክ ለመጀመሪያ ጊዜ እስያዊ አሜሪካዊ ሴት በምርጥ ፊልም አዘጋጅነት ዘርፍ ክሎዊ ዛውን አጭቷል፣ ኖማድላንድ በሚለው ፊልም። ሪዛ አህመድ በምርጥ ተዋናይነት የታጭ የመጀመሪያው ሙስሊም ተዋናይ ሆኗል፣ በሳውንድ ኦፍ ሜታል ፊልም ጁዳስ ኤንድ ብላክ ማዛያ ሙሉ በሙሉ በጥቁሮች የተሠራ እጩ ፊልም ታሪክን ይዟል። ቱኒዚያ ፊልሟ በምርጥ የውጭ አገር ፊልም ዘርፍነት የተመረጠ የመጀመሪያዋ ሰሜን አፍሪካዊት ሀገር ሆናለች። ዘ ማን ሁ ሶልድ ሂዝ ስኪን በተሰኙ ፊልም ከአስር በላይ ታሪካዊ ክስተቶች የተመዘገቡበት ሽልማ ሥነ ሥርዓት ነገ በሎስ አንጀለስ ከተማ ይካሄዳል። የታዋቂዎቹ ሰዓሊያን ፓብሎ ፒካሶ ፔት ሞንሪያን እና ቫንጎ ሥራዎች በጨረታ ከመሸጣቸው በፊት በእንግሊዝ ለንደን ለእይታ አቅርበዋል። የሦስቱ ሰዓሊያን የዘይት ቅብ ስራዎች በከፍተኛ ዋጋ ይሸጣሉ ተብሎ ይጠበቃል። የአሁን ግምታቸው ከ25 እስከ 55 ሚሊዮን የአሜሪካ ዶላር ነው። በተለያዩ ኪናዊ ስራዎቻቸው የሚታወቁት ዚምባብዌዊቷ ዳናይ ጉሪራ፣ ኬንያዊቷ ፊና እና ትውልድ ናይጄሪያዊው ዴቪድ ኦይሎ እንዲሁም ሌሎቹ የክትባትን አስፈላጊነት በሚያስተምር የአኒሜሽን ተከታታይ ፊልም ላይ ለመሳተፍ መስማማታቸው ተሰምተዋል። ዋን ካምፓይን በተሰኘውና ና በድምፃዊው ቦኖ በተቋቋመው ተቋም አማካኝነት የተሰናደው ፊልም የኮቪድ-19 ክትባት ለሁሉም ሀገራት የመዳረሱን አስፈላጊነት ለማስተማር የታቀደ እንደሆነ ተሰምተዋል። በዚህ ሳምንት ኢትዮጵያውያን ወጣት ሙዚቀኞች አዳዲስ ሥራዎቻቸውን ለአድማጭ አቅርበዋል። ተስፋ ከሚጣልባቸው ድምፃውያን መካከል አንዱን ሙዚቃ በጥቂቱ ሰምተን ወደ ጀመርነው መሰናዱ እንመለሳለን። ሳሙኤል ፍቃዱ በአዲሱ ሙዚቃው ነ ይልናል። ግጥምና ዜማ አቡዲ ቅንብር ደግሞ ብሩካ ፎርቅ ተማሚንን ጋቢና ቪዮኤ ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። የዛሬ ምሽት እንግዳችን ደግሞ ወጣቷ ደራሲ ኤደን ሀብታሙ ናት። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጽ ባሪ እና ደስታዬ፣ ደስታዬና ፋሲካ፣ ራሳቸው ደስታዬና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይህን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማደር ድረስ ያለውን ጠቀሜታ እያሰብሽ ነበረ ወይ? በጣም እንደሱ እያሰብኩ ነበረ። ሁሉም ነገር ከሀሳብ ይጀምራል ብዬ አምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሀሳብ ጽንሰ ሆነ አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሀሳብ የምናዳምጥበት፣ የምንተረጉምበት፣ የምንወስድበት መንገድ አንድን ሰው የአንድን ሰው አስተሳሰብና እይታ መልክ ያስይዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የስራ ቦታውን ክልሉን እያለ አገር ድረስ ይደርሳል። እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው፣ እንደ አየር ላይ እንዳለ እንደምናበል ነገር ካየ ነው። ከሀሳብ ይጀምራል። መልካም ሀሳብ፣ ጥሩም ድርጊት ከሀሳብ ነው የሚጀምረው ብዬ አምናለሁ። እና መደማመጥ የሚለው ያነሳኸው ነገር በቀን ተቀን ስንነጋገር ከምንደማመጠውም ያለፈ ነው። የመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ፣ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ እራሴን ማድመጥ መጀመሪያ እራሴን ሳዳምጥ፣ አንተን ለማድመጥ ሰፊ ልብ፣ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትግስት ይኖረኛል፣ ፍቅር ይኖረኛል። እንደዛ አይነት ትንንሽ ባህሎች በትልቅ እስኬልም ባናስባቸው፣ እንደዚ አይነት ትንንሽ ልምምዶች ቢኖሩ እንደግለሰብ መተጋገስ ይኖራል። ያንዱን ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራል እና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለው እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም፣ ለአካባቢ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል። ፋሲካ መስማት ብቻ ናት። ለእኔ የሰጠችኝ ትልቁ ሕክምና አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ሕይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገር ነው፣ ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል ሙሉንና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት ነፃ እንደሆንኩን የተረዳሁት። አለማወቅ ውስጥ ክፍተት አለ፣ ቀበላ አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ። የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ሕዋሶቻችን ክፍት ይሆናሉ። ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ። በጣም ደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ የማላውቀው ሰው ከማውቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ እሺ፣ እኔ ያላቀውና እሺ፣ ደስ ይላል የምናገኝበት ስለው መጀመሪያው ቀን እንዳያልቅብኝም ሳሰሁኝ ደግሞ ጨርሽ ማየትም ፈለግኩኝ እና በጣም በብዙ ትግል ደበኩት አለ። ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው። ሊገባ ሲል በቃ ሁለት ገጽ ስላንዱ ብዬ ቁጭ አልኩኝ አለ። ሁለት ገጽ ይዤ እያነበኩኝ፣ ትንሽ ቀጥል ብዬ ሌላ ሁለት ገጽ ጀመቋልና የሆነ ሰዓት ሲጠሩት ወርክሾፑ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው። በቃ ተሰብስበው ሳቁብኝ። ይህንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው ብለው በቃ በጣም ሳቁብኛል። እና ቆዮችን ሶስት ገጽ ልጨርስ እና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጹን ጨረሰና በመሀል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝ። እና እንዴት በቃ እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፔሪንስ እንትን አለኝ አካፈለኝ። ሌላ ብዙ የሚገጥመኝ ከሴቶች ከሴቶች እና በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስናቸው የሴቶችንም ሀሳብና መንገድ ልክ እንደራሳቸው ራሳቸው ወንዶ ወይም እንደራሳቸው ራሳቸው ከዛም ያለፈ አድርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም በወንዳዊ በማስኩሊን እንትን ላይ የታሰረ ሀሳብ ያላቸው ደግሞ ሚስቶቻችንን ልታሳምጭብን ነው፣ ሴቶቻችንን ልታሳምጭብን ነው ብለው ቀልደዋል። ነው ብዙ ከሴቶቹ የምሰማው መልዕክት ግን አዎ፣ በጣም ልቤን የነካው እንደት ቤልጂየም የምትኖር በሌሎች ጓደኞቹን ማውቃት ወዳጆች ደውላ ይህንን ሀሳብ በጣም እኖረው ነበረ፣ እና ቃላቶች ነበር የሚቸግሩኝ ቃላት አላገኝለትም ነበር ለዚህ ስሜት፣ ለዚህ አስተሳሰብ፣ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች እችላለሁ፣ ለልጆች እንደዚህ ልል እችላለሁ። ጓደኞቼ እንዲህ አይነት ስሜት ሲሰማቸው ቀላል ነው ቁጭ በሉ ጊዜ ልክ እንደ በቴራፒስት እንዲህ እንዲህ እንዲህ ላዋራቸው እችላለሁ እና ያንን አቅም ያንን ድፍረት ሰጥቶኛ ያለ በፊት ጠራጠር የነበረው ይሄ ነገር ልክ ነው፣ እኔም ብቻ ነው የምሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ። ደራሲነቱ በተጨማሪ በሌላ ስራ ላይም የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሽው? ደራሲነቱ እና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው? በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለሁ። ብዙ ኮሚኒኬሽን ላይ ሰርቻለው። ላለፉት አምስት ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከመማከር እና ከኮቺንግ ጋር የተገናኙ ስራዎች ይሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ እመርጣለሁኝ። እና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁ፣ ለሚመጡት ደንበኞቻችን ይህን ብታነቡት እንዲህ እንዲህ እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው ችላለው። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ። አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ኤደን ከአመጽ ጀርባ ከአንባቢ ጋር በደንብ አስተዋውቆሻል። ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀ ሲሆን በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምታያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው? በጣም ከባድ ጥያቄ። እንደምጽፍ አውቃለሁም በፊት ጀምሮ ጽፍ ነበረ እንደዚህ ለህትመት የሚበቁ አድርጌ ቅርጻ ላስያዝኳቸውም እንጂ አሉኝ። የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ሕይወታቸው እንዲበለጽጉ፣ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል። ደግሜ ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል እና ሲመጣ ያንን ሀሳብ አምኜ ተቀብዬ የሚሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግቶ ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልእክት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለሁ እና በዛ መልኩ ብሰራ ደስ ይለኛል። ኤደን ሀብታሙ ከአመፅዋ ጀርባ ስለተሰኘው መጽሐፍሽ እና ተያያዝ ጉዳዮች ሀሳብሽን ስላጋራሽን በእጅጉ በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽትም ይሆንልሽ ብያለሁ። እኔም በጣም በጣም አመሰግናለሁኝ። መልካም ቀን እናንተም

አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበርን። ስንብታችን የሚሆነው ማስተዋል እያዩ በድጋሚ በተጫወተው የነዋይ ደበበ ሙዚቃ ነው። መልካም ምሽት።